ጋቢና ቪኦኤ የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም፣ ጤና ይስጥልኝ እንደምናምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለተ ማክሰኞ ጥር 11 2013 ዓ ም የጋቢና ቤይ መሰናዶው ጀምሯል። እንኳን ለበዓለ ጥምቀቱ አደረሳችሁ እያለን ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። በዚህ በዋሽንግተን ዲሲ ያሉ ነጋዴዎች፣ ሰዎች በበዓል ሰሞን አውድ ዓመቱን ለማድበቅ የሚለብሷቸው ባህላዊ አልባሳት ገበያ በኮቪድ-19 ምክንያት ዘንድሮ ተቀዛቅዟል እያሉ ነው እና ልደት፣ ሰርግ የመሳሰሉ ነገሮች በሰፊው ለማድረግ ስላልተቻለ በስራው ላይ ተጽዕኖ መፍጠር ጨምሯል። የሰማችሁት የባህል አልባሳት ነጋዴ የሆነውን ተስፋሁን አዱኛን ነው። ስለ አውዳመት ሰሞን ገበያ ያጋራን ዘንድ እንግዳችን አድርገነዋል። በሌላ በኩል በወጣትነት ወቅት ሕልማችንን ተከትለን በመውደቅና መነሳት ውስጥ እንዴት ማለፍ እንደምንችል የሚያሳየን ወጣት እንግዳ አድርገናል። ያን ቀን ሲሄድ ያው ሰባተኛ ወጥቻለሁ ብዬ ሲሄድ ከአንድ እስከ አምስት ብቻ የወጡ ሰዎች ነው የሚያቀርቡ ተባለ ከዛ ብዬ የሆነ ወንበር እዛ አካባቢ ፈልጌ እንደ ስድስተኛ ሰው የተለጠፌ ቆንኩኝ እና የሰራሁትን ስራ ማሳየት ጀመሩ። ከዚያ ያኔ ነው የመጀመሪያዎቹ ኢንቨስተሮች ያገኙት የሰማችሁት ወጣት የቴክኖሎጂ ባለሙያ የሆነውን ዳዊት አብርሃምን ነው፣ በምሽቱ ይደመጣል። በተጨማሪም ጥምቀት በአዲስ አበባ እንዴት ተከብሮ ዋለ የሚለውንም እንዳስሳለን። የሙዚቃ ግብዣም ይኖረናል። ኤደን ገረመው በመስተንግዶ ፣ ኤልያስ አስማራ ደግሞ መርሃ ግብሩን በማቀናበር አብረናችሁ እናመሻለን። እናንተም አብራችሁን ለማምሸት ምርጫችሁ ስላደረጋችሁ እናመሰግናለን። አሁን ለአጫጭር ዜናዎች ሀብታሙ ስዩም ይጠብቃችኋል። ጦርነት በተካሄደባቸው የትግራይ ክልልና አዋሳኝ አካባቢዎች ያለው ሁኔታ ወደ ሰብአዊ ቀውስ ሊያመራ እንደሚችል የኢትዮጵያ ሰብአዊ መብቶች ኮሚሽን አሳሰበ። በጎንደር በዳንሻ እንዲሁም በትግራይ ክልል ደቡባዊ ዞን ጨርጨር ወረዳ የሚገኙ ሰላማዊ ሰዎች ደህንነትና ከትግራይ ክልል የተፈናቀሉ ሰዎች ሁኔታን የተመለከተው ኮሚሽኑ አስቸኳይ ሰብአዊ እርዳታና ድጋፍ ሊቀርብ ይገባል ብለዋል። ኮሚሽኑ ከታህሳስ 6 እስከ ታህሳስ 11 ቀን 2013 ዓ.ም በጎንደርና በዳንሻ በመገኘት ከታህሳስ 22 እስከ ታህሳስ 27 ቀን 2013 ዓ.ም ድረስ ደግሞ በትግራይ ክልል ደቡባዊ ዞን ጨርጨር ወረዳ የሚገኙ ኡላጋና ቢሶበር መንደሮች በመጓዝ የመንግስትና መንግስት ያልሆኑ አካላት ተጎጂዎችና ሌሎች የሚመለከታቸውን አካል በማነጋገር ያደረገውን የምርመራና ክትትል ሪፖርት ይፋ አድርገዋል። የኢትዮጵያ ሰብአዊ መብት ኮሚሽን ምርመራ አካሄድኩባቸው ባላቸው በዳንሻ፣ በሁመራ፣ በቢሶበርና በአሉጋ ጦርነቱ የሲቪል ሰዎችን ሞትና አካላዊ ጉዳት ማስከተሉን አረጋግጠዋል። ነገረቡ በዋሽንግተን ዲሲ ዩናይትድ ስቴትስ ምክር ቤት ህንፃ ካፒታል ደጃፍ ላይ ቃለ መሃላቸውን የሚፈጽሙ ተመራጩ ፕሬዚደንት ጆ ባይደንና ምክትላቸው ካምላ ሐሪስ ዛሬ ማታ በኮቪድ-19 ሳቢያ ሕይወታቸውን ላጡ አራት መቶ ሺህ አሜሪካውያን የመታሰቢያና አክብሮት መግለጫ ስነስርዓት ያካሂዳሉ። ዋሽንግተን ዲሲ ውስጥ በሚካሄደው ስነ ስርዓት የጆ ባይደን ባለቤት ጂል ባይደንና የካምላ ሐሪስ ባለቤት ደግ ኢሞሆፍ ይገኛሉ። ከፕሬዚደንት ሊንከን ሐውልት በስተ ምስራቅ በሚገኘው ሊንከን መታሰቢያ ግዙፍ ውሃ ገንዳ ዙሪያ ዛሬ ማታ በሚከናወነው ዝግጅት ለኮቪድ ሰለባዎች መታሰቢያ አራት መቶ መብራቶችን ያበራሉ። በዚህ ሰዓት በመላ ሀገሪቱ የኒውዮርኩን ኤምፓየር ስቴት ህንፃን ጨምሮ በበርካታ ታዋቂ ታሪካዊ ስፍራዎች መታሰቢያ መብራቶች ይበራሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬጅ ወደ አስር ዓመታት ያስቆጠረውን የሊቢያ ቀውስ ለመፍታት በቅርብ ሳምንታት የተመዘገበ ተጨባጭ እርምጃ ያሉትን አድንቀዋል። ዋና ጸሐፊው ለድርጅቱ የጸጥታ ምክር ቤት ባቀረቡት ሪፖርት የባዕዳን ወታደሮችና ቅጥር ተዋጊዎች በሙሉ እስከ ሳምንቱ መጨረሻ ሀገሪቱን ለቀው እንዲወጡ ጠይቀዋል። ሀብታሙ ስዩምን እናመሰግናለን ጋቢና ቪ መደመጡን ይቀጥላል የምሽቱ አስተናጋጃችሁ ኤደን ገረመው ነኝ ወደ ቀዳሚው የዕለቱ አብይ ርዕስ እንሻገር የኮቪድ-19 ወረርሽኝ ከተከሰተ ወዲህ የአደባባይ በዓል ገደብ ሳይጣልና ሲከበር የዘንድሮ የጥምቀት በዓል የመጀመሪያ ሆኗል በበዓሉ ላይ እጅግ ቁጥሩ በዛ የተባለ ምዕመንና ታዳሚም ተገኝቷል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትሪያርክ ብፁዕ ወቅዱስ አቡነ ማትያስ ባሰሙት ቃለ ብራኬ ሕዝቡ በመተሳሰብና በመረዳዳት አንድነቱ እንዲያጠናክር አሳስበዋል። የዛሬው የጥምቀት በዓል አከባበር በሰላም መጠናቀቁን የፌዴራል ፖሊስ ኮሚሽን ለአሜሪካ ድምጽ ገልጿል። በጃን ሜዳ የተከናወነውን ስነ ስርዓት ፀሐይ ዳምጣው ተከታትላ ተከታዩን ዘግባለች። የዘንድሮ የጥምቀት በዓል በድምቀት ይከበር እንጂ የአሜሪካ ድምጽ ያነጋገራቸው የበዓሉ ታዳሚዎች ሰው ኮሮና ቫይረስን ችላ ማለቱን ተናግረዋል። ጥንቃቄ እየተደረገ መሆኑንም እየነገሩን አሉ። የዘንድሮ የጥምቀት በዓል ለየት የሚያደረገው ነገር አምና ኮቪድ አስራ ዘጠኝ ባለ በሽታ አልነበረም። ዘንድሮ ግን ይሄ ኮቪድ አስራ ዘጠኝ በሽታ መጥቶ በሀገራችን በጣም ከባድ ጉዳት እያደረሰ ነው። ሰው እንደ አምናው ጥንቃቄ አድርጎ አመት በዓሉን እያከበረ ነው። ላኪዮት አባውን ለኢየሱስ ሴፉ እባላለሁ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የአዲስ አበባ ሀገረ ስብከት የካህናት አስተዳደር ዋና ክፍል ኃላፊ ነኝ። በተለይ ዘንድሮ ኮረና ነው። በዚህ ኮረና እንደዚህ መሆን ከቻለ ኮረናው ሲጠፋ ደግሞ እንዴት መድመቅ እንደሚችል ማየት እንችላለን። አገራችን በእርግጥ ኮሮና ወደዚህ ሀገር መጣ ሲባል ያው እምነቷ ወደ እግዚአብሔር መጨው ነው እና እንደ ሌላው ሀይል የላትም፣ እንደ ሌላ በጀት የላትም፣ እንደሌላ ብዙ ቴክኖሎጂ የላትም። ነገር ግን ቴክኖሎጂዋ፣ ሀብቷ፣ ጉልበቷ ሁሉ ፈጣሪ ስለሆነ ሁሉም በየቤተ እምነቱ ሆነው ወደ ጸሎት ነው የሄደው። ዛሬ የጸሎቱም ውጤት ነው ኢትዮጵያውያን የተባለልን ያህል ያላለቁት የተባለልን የተገመተልን ያህል ያልሞቱት አሁንም ደግሞ ህዝቡ ወደ ፈጣሪው እየተመለሰ እንዲህ ታጅበው እንዲህ ሲታይ በጣም ደስ ይላልና በዓለ ጥምቀቱ ከሃይማኖታዊነቱ ባሻገር ማህበራዊ ትስስርን በሚያጠናክር ሁኔታ መቀራረብን፣ መታረቅን፣ ይቅር መባባልን፣ አብሮ መዘመርንና ማመዝገንን መብላት መጠጣትና በፍቅር መታየትን የያዘ መሆኑን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ ማቲያስ አስረድቷል በዓለ ጥምቀታችን ባለፈው ዓመት በዩኔስኮ ለመመዝገብ እንደበቃ ይታወሳል። የቀደሙት አባቶች ይህንን በዓል ሲያከብሩ ከሃይማኖቱ ባሻገር የማህመራዊ ትስስሩ በሚያጠናክር ሁኔታ አብሮነትንና አንድነትን በሚያጎራ አግባብ ስለገነቡት በዓሉ እጅግ ተወዳጅና ተናፋቂ እንደሆነ እንደመሆን አስችሎታል። በዓሉም አሳታፊ እንደመሆኑ መጠን የብዙ ባህሎችና የምስጋና ዘይቤዎች በልዩ ልዩ ቋንቋ ሲቀርቡ ከደስታ፣ ከአድናቆት፣ ከፍቅር ከሰላምና ከመከባበር ያለፈ ሌላ እንከን የማይታይበት አስደናቂ በዓል በመሆኑ የሀገራችን በዓለ ጥምቀት አከባበር ልዩ ሆኖ ይገኛል። ከሃይማኖት የመነጨው ይህ ማህበራዊ እሴት ኢትዮጵያውያን ሁላችንም በሚገባ ልንንከባከበውና ልንጠቀምበት ይገባል። ፓትራሪኮ አክለው ሰው ራሱን ከኤች አይ ቪ ኤርስ እና አለምን እያናወጠ ካለ ኮሮና ቫይረስ ወረርሽኝ እንድጠብቅም መክሯል በበርካታ አመታት የህዝባችንን ጤና ጤና ጠንቅ ሆኖ የቆየው የኤች አይ ቪ ኤድስ በሽታ አሁንም ህዝባችንን በተለይም ወጣት ልጆቻችንን እያጠቃ እንደሆነ እየተሰማ ነው በመሆኑም ይህንን በሽታ ለመከላከል አንድ ለአንድ በመተማመን መጠበቅ የሚለውን የቅዱስ ወንጌል አስተምህሮ ከሁሉም አማራጭ በላይ አስተማማኝ መከላከያ ስለሆነ ህዝቡም ይህንን በመቀበልና በማክበር ከኤች አይቪ ኤድስ በሽታ ራሱን እንዲጠብቅ በእግዚአብሔር ስም እንመክራለን። በበሽታው ተይዘው የሚገኙ ወገኖችም በሐኪም የታዘዘላቸውን መድኃኒት በሰዓቱ እንዲወስዱ ጸበል ሲጠመቁም ሳያቋርጡ ሁለቱንም አንድ ላይ እንዲወስዱ አጥብቀን እንመክራለን። በመጨረሻም ሕዝበ ክርስቲያኑ ይህንን በዓለ ጥምቀት ሲያከብ አለማችንን እና ሀገራችንን ከባድ ስጋት ላይ የጣለው የኮሮና ቫይረስ እንዳያጠቃው ሁሉም ከፍተኛ ጥንቃቄ እንዲያደርግ አባታዊ መልእክታችንን እናስተላልፋለን። የባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው ክብረ በዓሉ ላይ ተገኝተው ባስተላለፉት መልእክት ዛሬ በታላቅ ድምቀት የሚከበረው የጥምቀት በዓል በዩኒስኮ በዓለም በማይዳሰስ ወካይ ቅርጽነት የተመዘገበ መሆኑን አስታውሷል። ኢትዮጵያውያን እንደ ሰርገኛ ጤፍ ናቸው፣ አይለያዩም፣ መሰረት ጠንካራ ጥምረት ነው ያላቸው ሲሉ የአዲስ አበባ ምክትል ካንቲባ አዳነች አቤቤ የአብሮነትና መተሳሰብ መጠንከር እንዳለበት መልእክት አስተላልፏል። ሀገራችን የምታኖር ለኢትዮጵያ ብቻ ሳይሆን ልዩ ልዩ ዜግነት ላላቸው የዓለም ሕዝቦችም መኖሪያ መሆን ችላለች። ስለዚህ ለሁላችንም ትበቃናለች። ጠርዝ ለጠርዝ ቆመን ሀገር መገንባት፣ እግዚአብሔርን ማምለክ፣ በዓልን ማክበር አንችልም። በአንድ ነገር ልዩነት ቢኖረንም በሌላው እንተሳሰራለን፣ አንድነት አለን እኛ ኢትዮጵያውያን ልንለያየ አንችልም። ስለዚህ በመከባበር መንፈስ መቀራረብ አለብን ከእግዚአብሔርም ከሰውም ያኔ፣ በሰላም እንኖራለን። ያኔ አንገዳደልም፣ ያኔ አንጠፋፋም፣ ያኔ አንጨካከንም። እውነተኛው ማንነታችንም ይሄ ነው። የዘንድሮው የጥምቀት በዓል አዲስ አበባ ውስጥም ሆነ በመላው ሀገሪቱ ያለ ምንም የጸጥታ ችግር መካሄዱንና መፈጸሙን የፌዴራል ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ አቶ ጄላን አብዲ ለአሜሪካ ድምጽ ገልጿል። የፌዴራል ፖሊስና የክልል ፖሊስ የአዲስ አበባ፣ የድሬዳዋ እና ሌሎች የጸጥታ አካላት በጋራ ባደረጉ የተቀናጀ የሰላም እና ጸጥታን የመጠበቅ ስራ ላይ በተሰማሩ የተሰማሩት ኃይሎች ከህብረተሰቡ ጋር ባደረጉት ጠንከር ያለ ዝግጅት እና ጥበቃ በሁሉም ቦታ በተደረገው ምንም በሀገር አቀፍ ደረጃ ምንም የተፈጠረ የጸጥታ ችግር የለም። በዓሉ በሁሉም በሀገራችን በጎንደር በጅማ በሁሉም በባሌ በሁሉም አካባቢ ጠቅላላ በሀገራችን በአዲስ አበባም ጭምር በሰላም በደመቀ ሁኔታ በዓሉ በሰላም ተጠናቋል። በአዲስ አበባ ጃን ሜዳ በተከበረው የጥምቀት በዓል ላይ በርካታ ቁጥር ያላቸው ታዳሚዎች የኮቪድ አስራ ዘጠኝ መከላከያ ፕሮቶኮልን አለማሟላታቸውንና ያፍና የአፍንጫ መሸፈኛ ያላደረጉ ያለመቀራረብን መመሪያ ያልተከተሉ እጅግ የበዛ ቁጥር ያላቸው ሰዎችን አይቻለሁ። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ ሃይዳን ጣውን ለዘገባው እናመሰግናለን። የሀገር ባህል አልባሳት ተፈላጊነታቸው ከሚጨምርባቸው ጊዜያት አንዱ የበዓላት ሰሞን ነው። በዚህ በዋሽንግተን ዲሲና አካባቢዋ የሚገኙ የባህል ልብስ መሸጫ ሱቆችም ጥምቀትን የመሳሰሉ በዓላት ሲቃረቡ ለወትሮ ደንበኞቻቸው ይበዙባቸው ነበር። የኮሮና ቫይረስ ወረርሽኝ ከተፈጠረ ወዲህ ግን የንግድ ክንውኑ ቀላል የማይባል ተግዳሮት ገጥሞታል። ሀብታሙ ስዩም በተያያዥ ጉዳዮች ላይ ሀሳቡን የሚያጋራው እንግዳለው አመሰግናለሁ ኤደን። በስልክ መስመራችን ላይ የጋበዝኩት ተስፋሁን አዱኛን ነው። ተስፋሁን ሚስ ኢትዮጵያ ዩኤስኤ የተሰኘውን የቁንጅና ውድድር በማሰናዳትና በኢትዮጵያ ማህበረሰብ ውስጥ በሚያደርጋቸው የበጎ አድራጎት እንቅስቃሴዎቹ ይታወቃል። ዛሬ ግን የጋበዝኩት ጥምቀት እንደመሆኑ የባህል አልባሳት ንግድ በኮሮና ቫይረስ ሰሞን ያለውን መልክ እንዲያስረዳን ነው። ተስፋሁን በመጀመሪያ በእጅጉ አመሰግናለሁ እንግዳይ ለመሆን ስለፈቀድግ እኔም በጣም አመሰግናለሁ ቪኦኤ ይህንን እድል ስለሰጠኝ። በዚህ አጋጣሚ ለመላው ኢትዮጵያ ሕዝብ እንኳን ለጥምቀት በዓል አደረሳችሁ፣ ለማለት ትፈልጋለሁ። እጅግ በጣም እናመሰግናለን ተስፋሁን። ለመሆኑ በባህል አልባሳት ንግድ ውስጥ ስንት ዓመት ቆይተሃል? ከኮሮና ቫይረስ መከሰት በፊትስ የነበረው ንግድ ምን ይመስላል? በተለይ በዚህ በዋሽንግተን ዲሲ ሜትሮ ኤሪያ በሚባለው ስፍራ ኢትዮጵያን ትዋይስ ቡቲክ በላንድ ማርክ ውስጥ ሁለት ሺ በፈረንጆች አቆጣጠር የጀመረው ዋናው እንግዲህ ትልቁ ስራው በባህል አልባሳትና በባህል ቁሳቁሶች ዙሪያ ነው። ላንድ ማርክ እንግዲህ ስለተዘጋ ወደ ስፕሪንግፊልድ ሞል በሁለት ሺ አስራ ስምንት ወደዛ አዳራሻችንን ቀይረናል። እንግዲህ ለብዙ አመታት ይህን የባህል አልባሳትና የባህል ወጎቻችንን በመሸጥ ላይ ቆይተናል። እንደ አልከዋንተም ይሄ ኮሮና ባለፈው ዓመት ከመጣ ጊዜ ጀምሮ እንደ ማንኛውም ቢዝነስ ለተወሰኑ ሁለት ወራት አካባቢ ዘግተን ነበረ። ከዛ ተከፈተ። እንደ በፊቱ ያን ያክል በጣም ብዙ ሰው መጥቶ ቢዝነሶችን ለማካሄድ ያለው የህመሙ ጉዳይ ቁጥሩ እየበዛ በመሄዱ ምክንያት ሰውን ቁጥር መጠን በጣም ቀንሶታል። ስራውም ላይ ጫና መፍጠር ጀምሯል። ግን በተለያዩ መንገዶች ስላሉ ብዙ የኮሚኒቲው ዝግጅቶች ለምሳሌ እንደ ክርስትና ልደት፣ ሰርግ የመሳሰሉ ነገሮች በሰፊው ለማድረግ ስላልተቻለ በስራው ላይ ተጽዕኖ መፍጠር ጨምሯል። አሁንም እየፈጠረ ነው። ጥምቀት ሲቃረብ፣ ገና ሲቃረብ የነበረው ድባብ ምንድን ነበር የሚመስለው? የኢትዮጵያ ማህበረሰብ አባላት የባህል አልባሳትን በመግዛት ረገድ ምን አይነት ነገሮች ይከናወኑ ነበር? የተወሰነውን ትዝታ አስቲ ያገረ። አዎ አሁን ያው ለተወሰኑ አመታቶች ብዙ ጊዜ በጋራ ይከበር ነበር ጥምቀት በአንድ ላይ በመሆን ቤተክርስቲያኖች እና እኛም እንግዲህ በሀገራችንም እንደሚታወቀው ለጥምቀት ያልሆነ ቀሚስ ይበጣጠስ ስለሚባል ቤተሰቦች ልጆቻቸውን ይዘው መጥተው አንድ አይነት ልብስ ተመሳሳይ ነገር በማድረግ ያላቸውን ባህላዊ እሴት ለሌላው ማህበረሰብ ለማሳየት ቀደም ብሎ ነበር የሚዘገጃጁት። እና አንዳንዶቹ በተለይ ቀድመው ሁለት ወር በፊት ማዘዝ ይኖርባቸዋል እንዲሰራላቸው ከፈለጉ ካልሆነም ደግሞ እድሉን ላላገኙ ደግሞ መተው የተዘጋጀውን ልብስ እኛ በብዛት ስለምንይዝ ቀደም ብለው ማዘዝ ላልቻሉ መተው ይገዛሉ ማለት ነው እና በጣም ደስ ይላል በተለይ ቤተሰብ ያለው ሰው በአል ሚስት ልጆቻቸው አንድ አይነት ተመሳሳይ የሆነ ልብስ ላለፉት ከኮሮና በፊት በጣም ይሄ የታወቀ ነበረ እና አሁን ግን ያን ለማድረግ ያው ፍራቸውም ስላለ ስቲል በተወሰነ መልኩ አለ ግን እንደዛኛው እንደ በፊቱ እንደነበሩ አይደለም እና ይሄን ደግሞ እኛ አካባቢ በደሜ ኤሪያ ለየት የሚያደርገው እንደምታውቀው በጣም ብዙ የኢትዮጵያን ኮሚኒቲ ስላለ ቸርቾቻችንም በጣም ብዙ ስለሆኑ እንደ ከአዲስ አበባ ባልተነሳነሰ መልኩ ነበር የሚካሄደው እና አሁን ግን ኮሮናው ምክንያት ብዙም ሰው ያንን ለማድረግ ፍራቻ ይኖራል እና ያን እንደ በፊቱ የምናየው ነገር አይደለም እና በፊት የነበረው ዝግጅት እንደዛ ነበር። ቀደም ብለህም ጠቅሰዋል ከባለፈው ዓመት ወዲህ የኮሮና ቫይረስ ተከስተዋል። በዩኤስ አሜሪካ በሺዎች የሚቆጠሩ ሰዎች አልፈዋል። በባህል ልብስ ሰዎች ንግድ ላይም እየፈጠረ ያለውን ጫና ያስረድተናል የፈጠረው ጫና እንዳለ ሆኖ ንግዱ ይቀጥል ዘንድ የተለያዩ አማራጮችን የምትሞክሩ ይመስለኛል በቫይረሱ ምክንያት ሱቆቻችሁ ድረስ ለመምጣት የማይችሉ እንግዶችን እንዴት እንዴት አድርጋችሁ ነው በመድረስ ላይ የምትገኙት ልክ ነው መቼም አሁን ትልቁ ነገር ይሄ ቴክኖሎጂ ለበጎ አገልግሎት ከዋለ ነው በጣም ጠቀሜታው ከፍ ያለ ነው እና በተለያዩ የሶሻል ሚዲያዎች ሁሉ እንዲሁም በዌብሳይታችን ሰዎች እኛን ካሉበት የሚፈልጉትን እንዲደርሳቸው እናደርጋለን። የሚፈልጉትን ካገኙ ደግሞ ያው ባድራሻቸውን እልክላቸዋለን እና ትልቁ የሶሻል ሚዲያውም ሆነ ቴክኖሎጂው እርዳታ ከፍተኛ ነው በአሁኑ ጊዜ እና በቀላሉ በቤታቸው ቁጭ ብለው የሚፈልጉትን ነገር በሚመቻቸው መልኩ ገብተው ካዩ በኋላ ያንን ሲከፍሉ እስከባሉበት ድረስ በፖስታ እዛው እናደርስላቸዋል ማለት ነው እና በእርግጥ ከፍተኛ የሆነ ጥንቃቄ ነው የምናደርገው። እኛ ሞል ውስጥ ያለ ነው በጣም ትልቅ የትንጣለ ለሞል ውስጥ ከእጅ ማጽዳት ጀምሮ እርቀትን በመጠበቅ በጥንቃቄ መጠው መጠቀም ይቻላል። መምጣት ለሞ ለማይችሉ ያለውን ችግር ለሚፈሩ ሰዎች ደግሞ በዌብሳይትም ሆነ በሶሻል ሚዲያዎች በመግባት የሚፈልጉትን መርጠው ማዘዝ መግዛት ይቻላል። ያ ወቅቱ እንግዲህ ይህን እስኪያልፍ ድረስ በትንሹም ቢሆን ሁሉም ነገሮች ያው መደረጋቸው አልቆመም። ሰርጎችም አሉ፣ ክርስትናዎችም፣ ብርዝዴዎችም፣ በዓላቶችም እያከበርን ነው። ግን ትልልቆቹ በአዳራሽ ውስጥ የሚደረጉ ነገሮች ለጊዜው እየተካሄደ አይደለም እና እንግዲህ ችግሮች ቢኖሩም እንደ ችግሩ አንጻር ያንን በማየት ለማህበረሰቡ ባህላቶቹን ዝግጅቶቹንም እንዲያከብር በነዛ መንገዶች በመጠቀም ስቲል ግንኙነታችንንና ንግዳችንን እየቀጠል እንገኛለን። አንድ የመጨረሻ ጥያቄ ላስቀጥል። ደንበኞቻችሁ ከተለያዩ ባህሎች፣ ከተለያዩ ሀገራት የመጡ ቢሆኑም በአሜሪካ የሚኖረው የኢትዮጵያ ማህበረሰብ ቁጥሩ የሚልቅ ይመስለኛል። ይህ ማህበረሰብ የእናንተን የመሰሉ ባህል እቃዎችን መሸጫ ተቋማትን መደገፍ ያለበት ምክንያቱ ምንድን ነው ብለህ ታስባለህ? ትልቁ ነገር ይሄ ነው። አንድ ሰው ባህሉን እሴቱን ለመጠበቅ ማንነቱን ደግሞ እኛ ከአባቶቻችን የተረከብነውን ነገር ለልጆቻችን ለማስረከብ፣ ሁለተኛ ኮሚኒቲው አገርን ወገንን ለመጥቀም እንደነዚህ አይነት ቢዝነሶችን የሄዶ መርዳቱ ማገዙ ያ የምናየው ነገር እንዲቀጥል ማድረግ ነው የሚሆነው። በጣም የሚገርመው ሁኔታ ኢትዮጵያኖች ብቻ አይደሉም። አፍሪካኖች እኛ ሞል ውስጥ እንዳለን ስለሚታወቅ በሚመጡ ጊዜ የሌላው ጋር ሄደው ለመግዛት ይፈልጉና የእኛን ሳይሆን ወደ እኛ መጡ ይገዛሉ። እና የሚገዙበትን ምክንያት ሲነግሩን እኛ ገንዘባችንን ኮሚኒቲያችንን የማይጠቅም ቦታ ላይ ሄድን ማጥፋት የለብንም እና እናንተን ጋ ዕቃ መጠን ብንገዛ የስራ እድል ትፈጥራላችሁ፣ ሀገራችን፣ አፍሪካን፣ ኮሚኒቲያችንን ትደግፋላችሁ ነው የሚሉት እና ስለዚህ ምንድን ነው በአንድ ድንጋይ ሁለት ወፍ ነው ባህላችንን እሴታችንን ጠብቀን በራሳችን በወጋችን በባህላችን ማማርን አሞዋ ለራሳችንም ሆነ ለቤተሰቦቻችን እንዲሁም ለሌላው ማህበረሰብ ደግሞ ምን እንዳለን ምን እንደሆነ ለማሳየት ትልቅ ገዛ ያደርጋል። ቅድም እንዳልኩትም ደግሞ የአገራችን ኢኮኖሚ በማሳደግ መልኩ እነኚህ አልባሳቶችም ቁሳቁሶችን የሚመጡ ከኢትዮጵያ ስለሆነ የስራ እድል በመፍጠርም አንጻር ከፍተኛ ጠቀሜታ አለው እና ያ ነው። ህዝባውን አዱኛ ለነበረን ቆይታ በእጅጉ አመሰግናለሁ። በሌሎች ርዕሰ ጉዳዮች ዳግም መገናኘታችን አይቀርም። በድጋሚ አመሰግናለሁ። በጣም እኔም አመሰግናለሁ ቪኦኤ ለሰጣችሁን እድል። እኛም እንግዲህ ለበዓሉ ማናቸውም የሚፈልጉ ሰዎች በመምጣትም ሆነ በመደወል ተጠቃሚ መሆን ይቻላል። ወደፊት እኛም በራችን ክፍት ነው። እግዚአብሔር ስጥልኛ። አመሰግናለሁ። ሀብታሙ ስዩምና እንግዳውን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ በኮቪድ-19 ምክንያት ከየቤታችን ሆነን የምናሰናዳንላችሁን የጋቢና ቪ መሰናዶ ነው። ወደ ቀጣዩ እንግዳችን ደግሞ እንለፍ። ዳዊት አብርሃም ይሰኛል። ዳዊት ለጋቢና ቬይ መሰናዶ አዲስ አይደለም። ከዚህ ቀደም እንግዳ አድርገነዋል። ዳዊት ቅኔ ቴክኖሎጂስ የተሰኘ ተቋም ያለው ሲሆን በዚህ ድርጅት በኩል ኩኩሉና ገበታ የተሰኙ የስልክ ላይ መጫወቻና የጊዜ ማሳለፊያ መተግበሪያዎችንም ሰርቷል። በወጣትነት እድሜው ተቋም ማቋቋም በጣም ከባድ እንደሆነ የሚገልጸው ዳዊት እንዴት ቅኔ ቴክኖሎጂስ የተሰኘውን ተቋሙን የአራተኛ ዓመት ተማሪ ያለ የመመስረት እድል እንዳጋጠመው ከሚያስታውስበት ዘገባው ይጀምራል። አዲስ አበባ ዩኒቨርሲቲ የኤሌክትሪካ ኃይል ኮሚሽን ኢንጂኒሪንግ ነበረ የጨረስኩት፣ ሁለት ሺ አስራ ስድስት አካባቢ የጨረስኩት። ከዛ ከዛ በፊት ከመመረቂ በፊትም አይኮግላፕስ የሚባል የሶፍትዌር ካምፓኒ አለ ኢትዮጵያ ውስጥ። በአርቲፊሻል ኢንተልጀንስ ላይ ነው የሚሰሩት አተኩረው። እዛ ሰራ ነበር መጀመሪያ የሰራሁት እዛ ነበር እንደ ኢንተርን። እዛ ብሬ ሲሰራ ጌሞች ላይ የሰራ ነበረና ልክ የመመረቂያ አመቴ ላይ ከመመረቂያ ፕሮጀክት ጎን ለጎን ጌም እየሰራሁ ነበረ። ኩሉ የሚባል ጌም ያኔ ነበረ ያው የመጀመሪያውን ጌማችን ያው የሰራሁት እና ያኔ እሱን እየሰራሁ ነበረ። የኢትዮጵያ ደግሞ የአይሲቲ እንትን አለ ውድድር አለ፣ በየዓመቱ የሚካሄድ እዛ ውድድር ላይ ገብቼ ነበረ። እሱን አሁን ይዤ ያኔ ስወዳደር ወደ ሰባተኛ ነው ስምንተኛ ወጣው። ያኔ የውድድሩ ተካፋዮች ውድድሩ ሲያልቅ ከአንድ እስከ አስር የወጡ ሰዎች እንትን ያቀርባሉ ተብሎ ነበረ ኤግዚቢሽን። እዛ ላይ ያንን ቀን ሲሄድ ያው ሰባተኛ ወጥቻለሁ ብዬ ሲሄድ ከአንድ እስከ አምስት ብቻ የወጡ ሰዎች ነው የሚያቀርቡ ተባለ። ከዛ ንብን ብዬ የሆነ ወንበር ዛ አካባቢ ፈልጌ እንደ ስድስተኛ ሰው ተለጠፌ ቆምኩኝ እና የሰራትን ስራ ማሳየት ጀመር። ከዛ ያኔ ነው የመጀመሪያዎቹን የኢንቨስተሮች ያገኙት ከዩኒቨርስቲ ተመርቆ ከወጣን በኋላም ተቋሙን ለመክፈት የነበረው ሂደት ከግማሽ አመት በላይ እንደወሰደበት የሚናገረው ዳዊት ቅኔ ቴክኖሎጂስ የተሰኘው ተቋሙ በ አስራ ስድስት ባለሙያዎች እየታገዘ ኩኩሉ የተሰኘውን የስልክ መተግበሪያ ማስፋት መጀመሩን ይገልጻል። ነገር ግን በነበረው የአስተዳደር ችግር እንዲሁም የገቢ ውስንነት ምክንያት ብዙዎቹ ባለሙያዎች እየለቀቁ እንደሄዱም ነው የሚያስታውሰው። ከዛ ያው ተመርቄ ስወጣ እኔ ቴክኖሎጂስ የሚባል ኩባንያ ከፈትን ከጓደኞች ጋር ነበር እንትን ያደረግ ነው አራት አመቱ ነቷል፣ እንግዲህ ከተፈጠረ ወደ አምስት አመት እየጠጋ ነው። እስከዛ እስካሁን ያው ኩኩሉን ያኔ ሰራን፣ ኩኩሉን በረም ጨረስ ነው ሰርተን ከዛ በአፍሪካ ውስጥ ቤስ ኢንተርቴንመንት አፕ አዋርድ አሸነፈ ሳውዝ አፍሪካ ላይ ኩኩሉ ሁለት ሺህ አስራ ስምንት ላይ አሁን ደግሞ ገበጣ የሚባል ጌም ብርተናል ያው ቲማችን አለ እያደገ እየተቀነሰ እያደገ እየተቀነሰ አሁን ያለበት ደረጃ ላይ ደርሷል። እየሰራን እየቀጠል እንገኛለን። እንግዲህ ኦሞስ ምንም ነበር የማላውቀው ማለት ይችላለሁ። አሁን ሳስበው ወደኋላ ተመልሼ ምን ያህል ብዙ ነገር እንደሚቀር ሳስበው ስንገኛለን። እና ግን ቢዝነሱ ራሱ አዋጭ አይደለምና አዋጭ ገና ራሱ እዛ ላይ ለመድረስ በጣም ገና ስንት ጊዜ ሸሽቶበታል። እና እንደ ጌም እየሰሩ ለመተዳደር የሚያበቃ አይነት ቢዝነስ አልነበረም እና እስከ ቅርብ ሁለት ሺህ ሀያ ድረስ ራሱ ትልቅ የሚባል እንደዚህ ረቨኒው አላገኘንም ነበረ የሚባል ገቢ ያገኘ ነው። አሁን ሁለት ሺህ ሀያ ላይ ያገኘ ለመጀመሪያ ጊዜ እና ከዛ በፊት ያለው አይደለም እና ሊያስቀጥል ያው ራሱን ራሱ ማስተዳደሩ ማይችሉበት ጊዜ ነበር። ያሁሉ አራት ዓመት እና በዛን ጊዜ ምንድን ነው አንደኛም የሶፍትዌር ኢንጂነር ስለሆንኩኝ የተለያዩ ፍሪላንስ ስራዎች እንሰራ ነበር። የተለያዩ ድርጅቶች እዚህ ኢትዮጵያም ውጭም ያሉ ድርጅ ሰርቻለሁ፣ እና ምን ነበር ማድረገው ያው መጀመሪያ ላይ ያገኘነው ፈንድ በዛም በዚህም ቶሎ ስላለቀብን፣ ከዛ በኋላ ለመቀጠል እየሰራው ገበያ የሚባልም ድርጅት ለማስተምር ነበር ነበረ። እዛም የሶፍትዌር ፕሮጀክት ሲመጡ ሰራ ነበረ። ከማገኘው ገቢ ላይ ነበር ደሞዝም ከፍለው ገና ሳይሰራ ስገር ሌላ ቦታ ይሄድ እያለም እየተመላለስን ነው የቀጠለው እና በዚህ መሀል በጣም አንድ ጠቃሚ ነው ብዬ ምንም እንኳን ጌሞቹ ዓለም አቀፍ ተቀባይነትን እያገኙ ቢመጡም በተቋም ደረጃ መቀጠል ግን ትልቅ ተግዳሮት እንደነበረው ዳዊት ይገልጻል። ባለፉት አምስት ዓመታት ውስጥም አብሮት የዘለቀውን ሄኖክ ተክሉን በአጋር መስራችነት ሊያስመዘግበው ይችላል። ይህንን ውሳኔ ወሰነውን ካገኘው የልምድ ተሞክሮ እንደሆነም ይናገራል። በጣም የምመክረው ነገር ምንድን ነው? ጥሩ የሆኑ ሰዎችን ስታገኝ መሰሰት የለብሽም። በቃ የካምፓኒውን ድርሻ ልሰጫቸው ይገባል። ሁሉንም ሰው ከፍዬ ጨርሰዋለሁ ካልሽ ባለሀብት ካልሆንሽ አልችም እና እንደ እኔ አይነት ደግሞ ገና ከትምህርት ቤት ጀምረው እንደዚህ ነገር ለመስራት የሚፈልጉ ሰዎች ሲኖሩ ብዙ ጊዜ በራሳችን እንደዚህ ከምናገኘው ከፍሪላንስም ከተለያዩ ፕሮጀክቶች ከሆነ የምንከፍለው በቂ ብር አይኖረንም መቼም። ስለዚህ በጣም ጠቃሚ የሚለው ነገር ብ ጥሩ የሚባሉ በዚህ ሁሉ ፓርትነሮች መኖር አለባቸው። ድርሻቸው ምሳሌ ድርሻ የሚኖራቸው የድርጅቱ ነገር ጠቃሚ እንደሆነ አስተውያለሁ በራሴ ጉዞ። ከዛ ባሻገር በቃ በወደቅሽ ቁጥር መመለስ ነው። አፍሪካዊ የሆኑ ጨዋታዎችና ባህሎችን ከቴክኖሎጂ ጋር ማዋሃድ ለትውልድ ቀረጻው ትልቅ ጥቅም እንዳለው የሚገልጸው ዳዊት ዋናው ነገር ወድቆ አለመቅረት ነው ይላል። የሰራቸው ጌሞችም ኩኩሉ እንደ ኤሮፓያን አቆጣጠር በ2018 በምርጥ የመዝናኛ ጌምነት፣ ገበጣ ደግሞ እንደ ኤሮፓያን አቆጣጠር በ2020 በምርጥ አፍሪካዊ የስልክ መጫወቻ ተብለው ተመርጠዋል። በተጨማሪም ገበጣ የተሰኘው መተግበሪያ አሁንም በሙከራ ሂደት ያለና ወደ 30ሺ የሚጠጉ ሰዎች ከአፕስቶር ላይ እንዳወረዱትም ዳዊት ጨምሮ አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ

Get my definition አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የማክሰኞ ምሽት ጥር 11 2013 መርሃ ግብራችንን እዚህ ላይ ፈጸምን። ሳስተናግዳችሁ የቆዩት ኤደን ገረመው ነበር። መርሃ ግብሩን በማቀናበር ኤልያስ አስማረ፣ በአርቶቱ ሰለሞን አባተ፣ በዜናዎቹ ሀብታሙ ስዩም ከመላው የአሜሪካ ድምፅ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን አብረናችሁ ቆይተናል። መልካም የጥምቀት በዓል ይሁን እያልን በዚሁ እንሰናበታለን። ደናደሩ